ሰላም፣ ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናዶው ጀምሯል። መሰናዷችንን እናስታውቃችሁ ነቱ ምንድን ነው ሞር እን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለውና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከአመት እስከ እየተቀያየረ ነው። የስርዓተ ትምህርትን በተመለከተ ለየት ያለ መተግበሪያ እያሰናዱ ተቋምን ዘገባ አለን። በምሽቱ አብይ ጉዳያችን አድርገነዋል። ሌሎች ጥንቅሮችም አሉን። ኤደን ገረመ የምሽቱን የምሽቱ መሰናዶ መምራት፣ ንጉሱ ደገቦ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አስቀድመን የምናልፈው መግቢያችን ላይ ወደ አስተዋወቅ ነው ተቋም ነው። በሱ ዙሪያ ወደ ተሰናዳ ዘገባ ነው የምንሻገረው። ትምህርት ለኢትዮጵያ ኢትዮጵያውያን ተማሪዎች አለም አቀፍ ተወዳዳሪ የሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳ ቋሟ በተሰኘው ሳይንስ፣ ቋንቋና ሂሳብ ላይ ባተኮረው ነጻ የትምህርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ የበለጠ ለማወቅ ሀብታሙ ስዩም የተቋሙን መስራች ሊና ጌታቸውን አነጋግሯታል። ሊና ተቋሙን ለመመስረት ያ። የተጠበቁ ምክንያቶችን አስቀድማ ከምታስረዳበት ዘገባው ይጀምራል። መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት፣ ወይም አስጠኝ ሆነን እንረዳችኋለን። ኤጁኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከእነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ መምህርም ሆኜ አገልግ እያለውና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍ እና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ፣ የዲጂታል ትምህርት ፍላጎት እንዳላቸው፣ ሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋብ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው። the number of እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁ ውስጥ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ? እንግዲህ ሳቋማ የተባለው መድረካችን ሳይንስ ቋንቋና ማት ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎችን ፊደል ወስደን ሳይንስ፣ ቋንቋ፣ ማት ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንተንት ለማየት መዝናኛም ይሁን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛልና፣ ይሄ በቃል አይደል? ተማሪዎችን በቀላሉ ለማግኘት እና ያም ብቻ አይደለም መምህራን ጥሩ የምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኗቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኘን ተማሪ እንዲያገኙ የሚያስችል ነው፣ የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቃ ለእኛ ምንም ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው። ሰፋማ እንጠቀማለው። በጣም ነው የጠቀመኝ። ያው ከታተላለው በሚያስፈልገኝ ሰዓት፣ ቀን የተማርኩትን ማታ ላይ ደግምበታለው እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም በቃ ሁሉም ትምህርት ላይ በጣም ያሻሻል። እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት? አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከል እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አላደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን፣ ኦፍላይንም አክሰስብሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን ለመክፈት ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር፣ ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው፣ ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጥሩነቱ ምንድን ነው ሞር ን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለው እና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከአመት እስከ አመት እየተቀያየረ ነው። አሁን የዛሬ ሁለት ዓመት የዛሬ ሶስት ዓመት ምናልባት ሙሉ ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደሁም ከዛ በፊት እንደዚህ ያሉ እንቅስቃሴዎች እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው? እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድን ነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው፣ መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ ይሄ ማለት ምንድን ነው? ለምሳሌ የስምንተኛ ክፍል ተማሪ ከአንደኛ ክፍል እስከ ሰባተኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ ስምንተኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌበል ላይ ይደርሳሉ፣ የሆነ ደረጃ ላይ ይደርሳሉ እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የስምንተኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ ሰባት የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኳ አልገባኝም፣ ይሄንን በዚህ ጉዳይ በዚህ ዙሪያ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል እና በዛ አኳያ የምናያቸው አስተያየቶች ሲሰጡን በላደለ ከተማሪዎች ጠቃሚ የሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪ የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለንን ቅርበት ለመጎልበት እንሞክራለን። መልካም ሊና እንግዲህ፣ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት? እኛ እንግዲህ አላማችን፣ ራዕያችን ብለን የምናስቡው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነ ሥርዓት ተጠቅሞ ፋውንዴሽን አላለ አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማወቅ ከሆነ በራሴ የሚያለኝ መተማመን እየጨመረ ይሄ፣ በተለያዩ የኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው ያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱም ለማሳካት ደግሞ ከተለያዩ የድርሻ አካላት ነው የሚባሉት ከነሱ ሁሉ ጋር እንሰራለን። ይህም ማለት ምንድነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ። እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውነት ለማድረግ እውን ለማድረግ እንሞክራለን ማለት ነው። ሊና ጌታቸው ኤጁኬሽን ፎር ኢትዮጵያ ወይንም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ሕፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለመውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሆንልሽ። አሜን፣ አመሰግናለሁ። የጋቢና ቪኦኤ መሰናዶዎች ይቀጥላሉ። የአዲሱ ትውልድ ድምጽ እንለዋለን። ይህንን መሰናዶ አስተያየቱ፣ ጥያቄ ቢኖራችሁ የቪኦኤ አምሃሪክ ፌስቡክ ገጽ ላይ ለጋቢና ቪኦኤ እያላችሁ አድርሱን። እንዲሁም ደግሞ ስልክ ጥሮቻችሁን ብትተውልን እዛ ላይ እንደውላችኋለን። በዛም አስተያየታችሁን እዚ ላይ ማካተት እንችላለን ማለት ነው። ወደ ተከታዩ ዘገባ ነው ማልፈው ከእድሜያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፈርድ ቤት ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና ክሊኒክ ሰርተዋል። እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲዎች ተመርቀው ዛሬ ማህበረሰባቸውንም ሀገራቸውንም በተለያዩ መስኮች እያገለገሉ ይገኛሉ። የአሜሪካ ድምጿ ብርሃን ሀይሉ ወይዘሮ ሊዲያን ተማሪዎችን፣ እንዲሁም ደግሞ የተለያዩ ተቋማትና ኃላፊዎችን አነጋግራ ያሰናዳቸውን ዘገባ ሳራ ፍስሀዬ እንደሚከተለው ታቀርበዋለች። ሓንቲ ቆልዓ ብእንስሳ ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማእከላዊ ዞን ሃሓይለ ወረዳ በምትገኘው ፍረስማይ ቀበሌ ነው። በደርግና በህወሃት መካከል ጦርነት ሲነሳ በለጋ ዕድሜያቸው ለስደት መዳረጋቸውን ይናገራሉ። ከብዙ ዓመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማይ ሄዱ። እቲ ሓደ ዘበገሰኒ ኣነ ንቤተሰበይ ክኸይድ ክመላለስ ከለኹ እቶም ቆልዑ ትምህርቲ ዘይብሎም ምስ ረኣኽዎም ቤተሰበይ ዝጠይቅ ስሒድ ትምህርቲ ቤት እንደሌላቸው ተረዳሁ እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክመዋት ለማረፍ ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባትና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ። በህይወት እስካለው ሰርቼ መኖር እችላለሁ። ልጆቼም እንዲሁ ናቸው። ብዙ አካባቢ ቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው፣ ሶስት የልጅ ልጅም አይተዋል። ቤታቸውን፣ መኪናቸውንና ሌላም ንብረታቸውን ሸጠው የቆጠቡትንም ጨምረው በ1998 ዓ.ም ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቡ። ትምህርት ቤቱ በ16 ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል። ያ ሀት ሁሉ እንዴ አይኮድኩን እኔ እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለ ሁኔታውም ነግረውኛል። ቁሳቁስ መሳሪያና ንብረቶቹ መዘረፋቸውና መሰባበራቸውን የቀረውም መውደሙን ሰምቻለሁ። ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር። አስራ ስድስት ክፍሎችን የያዘ አራት ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው ሶስት ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች ትጥቆችና መጫወቻ ሜዳም ያሟላ በአራት ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ። ዝሕዚ ሁኔታው አሳዛኝ ነው። የአካባቢው ማህበረሰብ፣ ተማሪዎች፣ መምህራን የስነ ልቦና ጉዳት ደርሶባቸዋል። የቁሳቁሱና የመሳሪያዎችን ሁኔታ ስናይ ደግሞ ትምህርት ቤቱ እንደ ቀድሞ አይደለም። የመማር ማስተማሩ ሂደት እየተካሄደ ያለው ቤተ ሙከራዎች፣ የፈጠራ ማዕከሎችና አጋዥ መሳሪያዎች ሳይሟሉ ነው። በዚያ ላይ ሴቶች ለስነ ልቦና ቀውስ የበለጠ መጋለጣቸውን መምህርት ኪዳን ገብረ ትንሣኤ ይናገራሉ። እተን ደቂ ኣንስትዮ ናይ ስነ ኣእምሮ ችግር በፂሕዎን እዩ እንደገና ሴቶች ብዙ የስናልቦና ችግሮች አጋጥሟቸዋል። አንዳንዶቹ ተደፍረዋል። አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ ሀያ ከመቶ ወርዷል። በእምነት ነጋና ቢንያም ተክለ ማርያም በፈረስ ማይ ሊዲያ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪዎች ናቸው ኮቪድ ና ሰውነቱ ወደኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ የሆኑ ነበር። ዴስክታት ናይ ዝተሰባበረ እዩ ሃፍቲ ሓደ ናይ ካብ ቤተ ፈተነ ምስቲ ፕራክቲካል ትኦር ጥራይ እምበር ፕራክቲካል ዝበሃል ምንም የተማርንባቸው ወንበሮች ና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሀሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም፣ ህንፃው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል። ዜና ርእካ ድማ ሞራልካ ስለትንካ ሙሉ ንሙሉ ዓላማ ከተሳክዐ ይትክእል ወይዘሮ ሊዲያ አሁንም ወደ አንድ ሚሊዮን ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል። ልዕሊ 852 ሽሕ ብር ዝዋግኡ 13,000 ደብተርና 2600 ብዕሮች እንዲገዛ አድርገዋል። ራሳቸው ይህንን ካደረጉ በኋላ ከሶስት መቶ በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውልናል። ጽቡቅ ቃልን ይበናና አይደን ተወቃሌን ገይሩ ማለት እዩ የወይዘሮ ሊዲያ ግብረሰናይ ሰናይ ይህ ትምህርት ቤት ብቻ አይደለም። አንዴ ትምህርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ መንገዳቸው ላይ ያጋጠማቸውን ከአስር ዓመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ። ኣብ መገዲ ሓንቲ ክትወልድ ዝቀርስ ከፈረስ ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ ሶስት ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር። እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰች ናት ተባበሩን ብለው ሹፌሩን ሲማጸኑ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬ ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና፣ ያን ቀን እሷ ላይ ያየሁት ስቃይ ሁሌም ከአይነ ሕሊና አይጠፋም። መዘንኩና በነባሩ ክሊኒክ ውስጥ የማዋለጃ ማዕከል ለመስራት ወሰኑ። ከመይ ከም ጥቁንዞ ነበረት ማለት እዩ ማዕከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለመዋል ስለሸጡ እንዲህ ቀላል አልሆነም። ናኡ ፋንሬዝን ገይረም ኣሕዋተይ ሓጊዘና ሓጊዞምን እዮም ተወሰነ ገንዘብ ዕስራን ሓሙሽተን በዚህ አካባቢ የሚኖሩ ወዳጆቼ ዝግጅት አድርገው 25ሺህ ዶላር አሰባሰቡልኝ። ብዙ ወጪ ተደርጎበታል። እኔ ማህበረሰቤን መርዳት እፈልጋለሁ። አንዳች መሰረት ማበጀት እፈልጋለሁ። ህዝቡ ለእኔ ወላጆቼ፣ ወንድም እህቶቼ፣ ልጆቼ የምናቸው ብዬ አምናለሁ። እንደዚያ ከተጋገዝን ማህበረሰብን መለወጥ እንችላለን። መኖሪያ ቤት የሌላቸው ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝ እኮ ለእነሱ እኔ ስላለኋቸው የሚበላላቸው ጠሪውን ራሳቸው እየሰሩ ይሞሉታል። እኔ የማየው የባሰውን ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው? ብሎም ግን ይህ ማዋለጃና ሙሉ ቀዱ ሕክምና ይካሄድበት የነበረ ክሊኒክ፣ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆነዋል። ወደ ዘጠኝ ሚሊዮን ብር የሚገመቱ ውድመት እንደደረሰበት የማማ ሊዲያ የእናቶችና የህፃናት የጤና ማዕከል ጊዜያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ። ናይ ናይ ትራንስ ንብረትን ስንመለከት ከአንድ ነጥብ ዘጠኝ ቢልዮን ብር በላይ የሚገመቱ አነስተኛ የኃይል ማመንጫዎች፣ የመጓጓዣ አገልግሎት መስጫዎች፣ ሙሉ ቀዶ ሕክምና ይደረግበት የነበረ መካከል በመሆኑም የአልትራ ሳውንድ የነፍሰ ጥሮች ወርሃዊ ክትትል መሳሪያዎች እንዲሁም አራት ሚሊዮን ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል። አንዳንዶቹም ውድመዋል። በመሰረተ ልማት ላይ አንድ ነጥብ ሶስት ሚሊዮን ብር የሚገመቱ ውድመት ደርሷል። የሕክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ፣ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በህፃናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና የጤና ባለሙያዋ ሲስተር ሀደር አስፋው አብራርተዋል። አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ ሦስት ሺህ ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ 24 ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለነው በጥቂት አልጋዎች ነው። ስለዚህ የተገላገለች አልጋውን ፈጥና እንድትለቅ ትገደዳለች። ይህንን እየተጋፈጥን ግን መስራታችንን አላቋረጥንም። ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ህይወታቸውን የሚገፉት በህዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማኅበረሰብ ያበረከትኩት ሁሉ እንዲህ ሆኖ ስመለከት፣ ያኔ ከልጆች አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ አሉ ወይዘሮ ሊዲያ ክዳውን ተገዛለን ከልኹ ወይ ጭመተሩስ ማሚ የዚ ሕሱር ገዚእ ይኽልና ለምንድን ነው ርካሽ ጫማ የምትገዥልን? እኛ የምንፈልገው ጥሩን ጫማ ነው ሲሉ፣ እናንተ የምትለብሱት የምትጫሙት አላችሁ፣ ሀገር ቤት ያሉ ወንድሞቼና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ሕንፃው አልፈረሰም አለ። እሱን ለመጠገንና የጠፋውን ለመተካት ሁሉም የሚቻለውን ያበረክታል ብዬ ተስፋ አደርጋለሁ።

ቆይታችሁን ከኛ ጋር ለማድረግ ስለመረጣችሁ እናመሰግናለን። ለምሽቱ በጋቢና ቢ የያዝነውን የመጨረሻውን ዘገባ ደግሞ እናስተዋውቃችሁ። የናይሮቢ ዙሪያ ነዋሪዎች የቻይናውያንን የህንፃ ግንባታዎች ተቃወሙ። በቻይናውያን ያለቅድ ይገነባሉ የተባሉ ሰማይ ጠቀስ ህንጻዎች ችግር እየፈጠሩ መሆናቸውን የናይሮቢ ነዋሪዎች ተናግረዋል። የኬንያ ዋና ከተማ ናይሮቢ ዙሪያ በአካባቢያቸው በተለይም የቻይና ኩባንያዎች በህገ ወጥ መንገድ ያካሂዱታል ያሉትን የህንፃ ግንባ ግንባታ አስመልክቶ ተቃውሞ በማሰማት ላይ ናቸው። ጁማ ማጃንጋ ከናይሮቢ ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች። ናይሮቢ ጥጋት ላይ የምትገኘው የኪሊማኒ ቀበሌ ነዋሪዎች በአካባቢያቸው ሕግን ባልተከተለ መንገድ የሚከናወነው ግንባታ ስጋት ላይ ጥሎናል እያሉ ናቸው። ይህንን ስጋት ከሚያሰሙት መካከል አንዷ ጆሬቲች ሲ ናቸው። If you don't have sewage, you don't have wider roads, you don't have fire stations, you don't have enough schools. በአሁኑ ጊዜ እያሰቃየን ያለው ያለቀደ የሚካሄድ ግንባታ ነው። የፍሳሽ ማስወገጃ አይሰሩም። ሰፋፊ መንገዶች፣ የእሳት አደጋ መከላከያ ጣቢያዎች፣ በቂ ትምህርት ቤቶችም ሆነ ሆስፒታሎች አይሰሩም። በቃ ዝም ብለው መኖሪያ ህንፃ ያለ ቅድመ ግንባት ነው የያዙት። የሰማይ ጠቀስ ህንፃዎች ግንባታውን በመቃወም ድምፃቸውን ከሚያሰሙት መካከል የኪሊማኒ ነዋሪዎች ይገኙባቸዋል። አልፍሬድ ኦማኒያ ኤኮቢልድ አፍሪካ የተባለ የከተማ ልማት አማካሪ ኩባንያ ዋና ስራ አስፈጻሚ ናቸው። እዚህ አካባቢ የሚታዩት በርካታ ህንፃዎች የማዘጋጃ ቤቱን የልማት ግንባታ ቁጥጥር የሚጠይቀውን ግዴታ እንኳን አያሟሉም፣ ግን በማዘጋጃ ቤቱ ፈቃድ ተሰጥቷቸዋል። ማዘጋጃ ቤቱ በሙስና የዘፈቀ ነው። ይህንን በእርግጠኝነት ልነግር እችላለሁ። የማህበራዊ ደህንነት ተሟጋቿ የኬሊማኒ ነዋሪ ጆሬቲች ሲ የቻይና ኩባንያዎቹ ሕግን ባልተከተለ መንገድ ግንባታቸውን የሚያካሂዱት የሙስና ተግባር እየፈጸሙ ነው ይላል። የቻይናውያን የልማት ግንባታ ማህበሩ በዚህ ጉዳይ አለበት። አብረው ነው የሚሰሩት። እዚህ ሀገር ለሙስና ድራጎት ያሰፈሰፉ ሰዎች መኖራቸውን ስለሚያውቁ በደንብ እየተጠቀሙ ነው የከተማ አስተዳደሩ ሹማምንት ምላሽ እንዲሰጡ ቪኦኤ ላቀረበው ጥያቄ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል የቻይና የህንፃ ግንባታ ኩባንያዎችም መልስ አልሰጡም የምጣኔ ሀብት ባለሙያው ዢ ኢራኪ በበኩላቸው የቻይና የህንፃ ስራ ተቋራጭ ኩባንያዎች የኬንያን የግንባታ ኢንዱስትሪ ጥራት አሳድገዋል ነው የሚሉት በውድድር ሲሰራ ያ የኬንያን የግንባታ ኢንዱስትሪ ያሳድገዋል። ኬንያውያን ባለሙያዎችም ይማሩበታል። ይህ ሲሆን የሚጠቀመው ተገልጋዩ ነው። ምክንያቱም ተወዳዳሪ ከሌለ የማይረባ ስራ ሰርቶ ማቅረብ ይከተላል። የኬንያ ህገ መንግስት የሀገሪቱ ዜጎች በሚመለከቷቸው የአስተዳደር ውሳኔዎች ውስጥ እንዲሳተፉ መደረግ ያለበት መሆኑን አስቀምጧል። የኬንያ የነዋሪዎች ማህበራት ጥምረት የተባለ ተቋም ዋና ስራ አስኪያጅ ሄንሪ ኦቼንግ በዚህ ጉዳይ ላይ ህጉ አለ፣ ችግሩ ተግባራዊ አለመደረጉ ነው ብለዋል። ህዝባዊ ተሳትፎ መኖር እንዳለበት በህጉ ላይ በግልጽ ተቀምጧል። ይህንን የሚመለከት በቂ ህግ አለን። በህጉ አተግባበር ላይ ግን የስሙላ ስራ ነው የሚሠራው። አስቀድሞ ራሳቸው ውሳኔ ከሰጡ በኋላ ህዝቡ ይሳተፍበት ብለው የሚጠሩ የመንግሥት ባለሥልጣናት አሁንም አሉም። ያው አድርገናል ለማለት ያህል ነው። ሰሞኑን ኬንያ ውስጥ በህይወትና በንብረት ላይ ጉዳት ያደረሰው ከባድ ዝናብና የጎርፍ መጥለቅለቅ አስቀድሞም ያለ ህጋዊ እቅድ በሚፈጸሙት ግንባታዎች ምክንያት የተፈጠሩትን ችግሮች እንዳባባሰ የኬንያ ነዋሪዎች ማህበራት ጥምረት ቡድኑ ተጠሪ ኦኒየ ይናገራሉ። ሰማይ ጠቀስ ህንፃዎቹ ሲያልቁ፣ በተለይም እነዚህ ሰፊ መሬት ይዘው እየተገነቡ ያሉት ህንፃዎች ግንባታቸው ሲጠናቀቅ አካባቢው እንዳለ ኮንክሪት በኮንክሪት ነው የሚሆነው። እሺ፣ ውሃው ወዴት ይሄዳል? የዓለም ባንክ በሰጠው ትንበያ መሰረት እንደ አውሮፓውያን የዘመን አቆጣጠር 2050 ላይ ከዓለም ህዝብ ሰባ ከመቶ የከተማ ነዋሪ ይሆናል። እንደ ናይሮቢ ያሉ ከተሞች ታዲያ ከወዲሁ እቅድ ማዘጋጀታቸው ወሳኝ መሆኑን የዘርፉ ባለሙያዎች እያሳሰቡ ነው።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 ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ ተመልካቾቻችን፣ እኛም ለዛሬ ያዝነውን መሰናደው እዚህ ላይ ይፈጽመናል። ኤደን ገረመው ሳስተናግዳችሁ ያምሾት፣ ባለሙያን እንዲሁም ደግሞ ንጉሱ ታምረ የድምፅና ምስል ምህንድስናውን ሲከውንልን ቆይታን ከመላው የአሜሪካ ድምፅ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልን።